ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት በቅርቡ በጃል ወቅታዊ መጽሔት ላይ ፖለቲካል ኤንድ ሶሻል ኢኮኖሚክ ስፔክታክል ኦፍ ደሴ በሚል ርዕስ ድህረ ሰገሌ ጦርነት የወሎ ክፍለ ሀገር መዲና ደሴን አስመልክተው ጥናታዊ ጽሁፎን ለህትመት ታብቅተዋል። በ1917 የሰገሌ ጦርነት የንጉሥ ሚካኤል ድል መነሳት በወሎ ላይ ያሳደራቸው ምጣኔ ሀብታዊና ፖለቲካዊ አሉታዊ ተጽዕኖዎች ምንድ ናቸው? ጽሑፎንስ ከ1917 አንስተው 1991 ላይ የገቱት ከምን አኳያ ነው? ይሄ ስራዬ ብዬ ታሪኩን ለማስቀመጥ ከመሞከር በላይ አስራ ዘጠኝ አስራ ስድስት መጨረሻ ነው። ለነገሩ የእያሱን መስከረም ላይ የሚታስታውስ ከሆነ ትል ላይ ነው፣ መስቀል ላይ ነው ያ ነገር የተደረገው። ቀኑ ዕለተ መስቀል ነው። ያ አድሆክ የሚባለው ኮሚቴ ተነስቶ ነልግ ባበየነ ብዙ ያሱ መወገድ አለበት የሚል ስልክ አድማ ነገር ቤተ መንግስት ውስጥ ተደረገ። በኢትዮጵያ ታሪክ ተደርጎ አያውቅም። ተከውኖ ማያት እንደዚህ አይነት ወይ የንጉሱ ካውንስል ወይም የተወሰነ መሳፍንት ብቻቸውን ወስነው ቤተ መንግስት ውስጥ የተደረገ ነገር ከመሆኑ ውጭ ምንም ህጋዊነት የሌለው በኢትዮጵያ እንደ እንደነ ሽፈራው በቀለ የመጀመሪያ መፈንቅለ መንግስት ነው እስከ ማለት ደረጃ ያደረሱበት የታሪክ ሂደት ነው እሱ። ስለዚህ ያንን መሰንጠረ መንግስት በያሱ ላይ ካደረጉ በኋላ አስከትሎት የመጣው ውጤት ከባድ ነው። ምክንያቱም ሰገሌ የዛ ከልሚኔሽን ነው የዛ የመጨረሻው የያሱ መውደቅ ከልሚኔሽን ነው። እንዴት ልጅን በንጉሱ ኑዛዜ፣ ዳግማዊ ምኒልክ ኑዛዜ ማለት በንጉሠ ነገሥቱ ኑዛዜ እንዲ ወርስ የተሰጠውን ልጅ በእነዚህ በተወሰኑ ሴርች በተለይ ወረቀቱ ላይ በተቀመጠው በስካላዴ ሀብተ ጊዮርጊስ እና በኋላ ኃይለ ሥላሴ በተባሉት በራስ ተፈሪ ዙሪያ የነበሩ ሰዎች የሰሩ ስራ እንደሆነ ምንም ይሄ ታሪክ ራሱን አረጋግጧል። በጣም ሀይለኛ ሴራ ነበረ። ያ ሴራ እንግዲህ ኃይለ ሥላሴ ተስፋ ነበራቸው። ለምን የሚለው ነገር መልስ መመለስ ካስፈለገ አባታቸው ራስ ማናቸው? ራስ መኮንን፣ ራስ መኮንን ወልደሚካኤል ትልቁ ተስፋ የነበራቸው ናቸው። ዳግማዊ ምኒልክ የአክስት ልጅ እንደማለት ናቸው፣ እና በጣም ቅርብ ናቸው። ስለዚህ እሳቸው ጋር ደግሞ ሀይለኛ ቀረቤታ ስለነበራቸው ዳግማዊ ምኒልክ ታማኝ አሽከራቸውም መሆን ብቻ ሳይሆን እውቀትም የተሞሉ በጦር ስልት የበሰሉ ሀገራቸውን የሚወዱ በዳግማዊ ምኒልክ በጣም በጣም በጣም በጣም ታዛዥ የነበሩ ስለሆኑ ያው ዲፕሎማቲክ ሚሽኑ መሩ እስከ አውሮፓ ድረስ የሚሄዱ እሳቸው ስለነበሩ፣ ከትዕግስታቸውም ጭምር በጣም መወለድ አይነት ብቻ ሳይሆን በመጀመሪያ ጊዜ እንደው ሰው ሲሞት ዳግማ እውነተኛ ለቅሶኛ ሆነው እንባውጥሶ ሲያለቅሱ ሰው ያያቸው ሰው ቆሞ ሲያለቅሱ ያያቸው ሰው በሳቸው ሞት ጊዜ ነበር። እንዲህ የሚወዷቸው ሰው ልጅ ነው እንግዲህ ራስ ተፈሪ በድንገት የሚሞቱት ራስ መኮንን አድዋን የመሩ እንግዲህ ኢታማዦሩ የሚባሉት እሳቸው ነበር። ጠቅላይ አዛዙ ምኒልክ ቢሆኑ ኢታማዦሩ ይኸኛው ነበሩ። የሳቸው ታክቲክ ነው እህ ከመጀመሪያ ከዚች ከማን ነው ከሚባለው ከነበረው ጣሊያን ይዞበት ከነበረው ቦታ ከመጨረሻው አድዋ ድረስ ሲመሩና በድል የኢትዮጵያን እንትን ያጠቃለሉት እንግዲህ፣ ምንድነው መሰለ፣ ለዘውዱ ቅርበት የመኖር ጉዳይ፣ ተስፋ የማድረግ ነገር በኃይለ ሥላሴ በኩል ነበረ። በአባታቸው ሞት የተነሳ ያ ተስፋ ተቋረጠ። ዘር ብቻ አልነበረም ማለት ነው። በዚህ የተነሳ ነው እያሱ ጋር ብዙ ሰው በሌላ በሌላ በግላዊ ምክንያት ያደርገዋል። አይደለም፣ ዋናውና ትልቁ ነገር ተስፋ ማግኘትና ተስፋ መቆረጠዋል። በተወኩል ተስፋ ተቆረጠ። አባቱ ቢዙት ኖሮ ዘውዱን ቀጥታ የሚያወርሱት ለልጃቸው ስለነበር፣ ራስ ተፈሪው በቀጥታ ያገኘው ነበረ ዘውዱ። ይህ ተሻግሮ የዳግማዊ ምኒልክን ሀሳብ አሁን በአሁን በትክክል መናገር ባይቻልም በራስ ሚካኤል ጋር በዳርዋት በሸዋ ረገድ በኩል የመጣውን ልጅ እያሱን ለመስጠት ሲወስኑ፣ እኔ እርግጠኛ ነኝ ከባድ ሀሳብ ውስጥ ገብተው የእያሱን ማንነትና ምንነት በደም ተረድተው በአደራ ሰጥተው ራስ ተሰማን በሞግዚትነት አስቀምጠው አስምለው ጥቁር ሻውለድ ብለው የተማለበት ነገር ጥሰው እሱን ለመጣል መነሳታቸው እንግዲህ ከባድ የታሪክ ሳቤ ነው። ያ ከሆነ በኋላ ተገሌ ላይ ንጉሥ ሚካኤል የመጨረሻ ሙከራ አደረጉ። በቃ አለቀ። ንጉሥ ሚካኤል በተፈጥሯቸው ችኩል ናቸው ከመባል በስተቀር ጀግንነት የሚያክላቸው የለም። በጀግንነታቸው አሁን ድረስ ይወሳሉ። አባ ሻንቋ ሚካኤል ነው የሚባሉት። እና አድዋን፣ መተማን ያልሄድበት ይበት የለም። እስከ ላይታ ድረስ እና ሌሎቹንም በመቻዋች ሁሉ ተካፍለዋል። እና ይሄ የአድዋ ጀግና እንዲሁ ዝም ብሎ ልጃቸው በመሆኑ ብቻ ሳይሆን የንጉሱ ቃል ተጥሰዋል ነው። በዚህኛው ወገን ደግሞ ይሰጥ የነበረው ምክንያት በሙሉ ውስጣን በሚያስገርም ሁኔታ አንዳንድ ጊዜ የልጅነት የሚመስል ነው። በአሁኑ ሰዓት የልጅነት የሚመስሉ ምክንያቶች ናቸው። አንዴ ሙስሊም ሆኗል፣ ሌላ ጊዜ እዚህ ሚስት አግብቷል ነበር የሚባለው። ለምን እንዴት አደረገ የሚለውን ነገር ብዙዎቹ ከልብ ይረግታል ግን በመካከል ላይ እንደ ስህተት እየቆጠሩ የኢትዮጵያ ንጉሠ ነገሥት መሆን ሲችል መቀባት ሲችል፣ ምናልባት እዚህ ላይ አይደለም በሌላ ቦታ ላይ ለማስረዳት የሞከርኩት ሌላ አርቲክል አለ፣ ከወጣ እሱን አይተን እንነጋገራለን። በኋላ እኔ እንደሚመስለኝ የእያሱ ንጉሠ ነገሥት ሆኖ መቀባት አለመፈለጉ የሚቀባው በኦርቶዶክስ ክርስቲያንነት ነው። ቀቢዎቹም የኦርቶዶክስ ጳጳሳት ናቸው የሚሆኑ ቤተክርስቲያን። ይሄ ማለት እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታዮችን በቅንነት በንጉስነት እና በታማኝነት ላገለግላቸው ነው የሚል እንደምታ ያለው ነው። ሌሎቹን ዜጎችህን እስካልተቀባህላቸው ድረስ እነሱን እስካልወከልኩት ጊዜ ድረስ ወኪላቸው አይደለሁም ወደሚል ነገር ይወስዳል የሚል እኔ ከቀኑ በፊት አምስት መቶ እና ስድስት መቶ ዓመት ወደዚህ አሁን ባለንበት ማለት ነው ሊቀድም የሚችል ይመስለኛል። የቀይ ባህርን ፈረሴን ሰላጠጣ ንጉሰ ነገስት አልባልም ማለ ተብሎ የተባለውን ነገር ያገኘሁለት የሚመስል ትክክለኛ እና ደግሞ አሳማኝ የሚመስል ምክንያቱ አንዱ እሱ ነው። እኔ የሁሉም ንጉሰ ነገስት ነኝ፣ ሙስሊቱም ንጉሰ ነገስት ነኝ፣ ክርስቲያኖቹም ንጉሰ ነገስት ነኝ ሃይማኖት የለሽል ስም ንጉሰ ነገስት። ስለዚህ በአንዱ ብቻ በፓትሪያሪኩ ተጠብቼ ለኢትዮጵያ ንጉሰ ነገስት ነኝ ብዬ ለኦርቶዶክስ ክርስቲያን ብቻ አልቆሙ። እንግዲህ ይሄ መቼም ምሳሌ በጣም ተራማጅ ከመሆኑ የተነሳ አሁን ብናወራው እንዴት ይሄን ሊያስብ ይችላል? ያለ ልጅነትም ትችላለህ። እኔ የእያሱን ታሪክ ቀረብ ብዬ ብዙዎቹን ነገሮች ለመምረመር ስለሞከርኩ ስልሳ ዓመታት ሙሉ ሲጻፉ የነበሩ እና ከዛ ወዲያ ማለት ነው እንግዲህ እሱ ከወደቀ በኋላ ሲጻፉ የነበሩ ጽሁፎች በሙሉ የእሱን ጥሩነት የሚናገሩ አልነበሩም። ይሄ እንዳለ ሆኖ ንጉስ ስኪያል የመጀመሪያውን የትራመስ ጦርነቱን ካሸነፉ በኋላ በከባድ በከባድ ዝግጅት የሸዋው ኃይል ማለት ትችላለህ ተገሌ ላይ በሚያሳዝን ሁኔታ የወሎ ኃይል በብዛት ተፈጅቶ አድዋ ከሞተው በላይ ሰው ሞቶ ወደ አስራ አምስት ሺህ የሚጠጋ ሰው አድዋ ከስድስት ሰባት ሺህ ሰው በላይ አይደለም ኢትዮጵያ አጣችው። እዚህ ግን ተገሌ ግን እርስ በርስ በጣም በጣም በጣም ተጨራርሰን ተሸነፉ እና ተያዙ፣ እጃቸው ተያዘ። በኋላ የመጣው ነገር በወሎ ላይ መነገር የማይችል ነገር ነው። እኔ አጉልቼ ማሳየ የተፈለግኩት ምንድን ነው? ወሎ በከፍተኛ የፖለቲካ ጫፍ ላይ ነክታ በነበር ከነበረችበት ቦታ ላይ ወድቃ እስከ መቼ ጊዜ ድረስ ነበረ? ይሄ መጀመሪያ የተፈጠረው የፖለቲካ መለዋወጥ ልበለው፣ አሰንደንሲ ነው ያልኩት የፖለቲካ አሰንደንሲ ከፍ ብሎ ከነበረበት ወደ መሬት ከወደቀ በኋላ መነሳት ያጣተው ለምንድን ነው? ለምን ተነስታ እንደሌሎች ሌሎች እኩዮቿ? ለምሳሌ ደሴ የአዲስ አበባ እኩያ ናት፣ በእድሜ ብትበልጥ እንጂ አታንስም። ስለዚህ ምን ነው በዛ በነበረችበት የተፈረደባት የሚለውን ነገር መመርመር ግድ ስለነበረብኝ እንደ ታሪክ ተመራማሪ ያገኘኋቸው መልሶች በሙሉ የሚያሳዩት በቅርብ ጊዜ የሚወጣ አሁን ቅርብ ቅርብ ጊዜ ወጣ ሁለት ሺህ አስራ ዘጠኝ ላይ አካባቢ ወጣ መጽሐፍ ላይ ያልጓራሹ የግል ጠበቃ የጻፉትን ነገር አግኝቼ በቃ ትክክል ያስቀመጥኩትን ፌሪ ወይም ፖስት እንዳለ ነው ፕሩቭ ያደረገልኝ። በቅርብ እንግዲህ ጠበቃቸው ነው። በእርግጥ ሰውየው ጻፊ አይደሉም። ለማንኛውም ግን እስከ አስራ ዘጠኝ ዘጠና አንድ በቀጠለ ማለት ነው ይሄ የጅማሮ አስራ ዘጠኝ አስራ ሰባት ያልኩት ከአስራ ስድስት በኋላ እንግዲህ ያው ከሰገሌው ከጦርነቱ በኋላ መስከረም ስለነበረ እና እንትን ስለነበረ በሚቀጥሉት ዓመታት ማለት እችላለሁ። የሰገሌ ሸሽቶ የመጣው ሰው ወደ ወሎ ገብቶ ብዙ መከራ ሳልፎ ተርፎ ወደ ቤቱ ገብቷል። ከዛ በኋላ ግን የተፈጠረውን አስተዳደር መናገር በማንችለው ሁኔታ በጣም ሀርሽ ስለነበረ ያንን ካልተረዳን መሰረቱን እንዴት ልንላጥ እንችላለን? ደሴ ለምን እንዲህ ሆነ? ስለሴ ለምን አላገኘችም? የመሳሰሉትን የሚለው ከዛ በኋላ ግን ለደሴ ቫይብራንሲ ማለት እችላለሁ ለደሴ ትልቅነት፣ ለደሴ አሪፍ የሆነ የንግድ ከተማ የመሆን ጉዳይ የመሰአቶ ከጂኦፖለቲካውም ከጂኦግራፊዋም ከሰዎቿ ብርታትና ሀይልኝነት ጋር አያይዤ ታሪኳን እንደገና ሪኮንስታክት ለማድረግ የሞከርኩበት ስለሆነ ነው ማለት እችላለሁ። እዚሁ በጽሁፎ ላይ የተለያዩ ዘመናትን አስቀምጠዋል። የነገሥታቱን በጣሊያን ጦርነትን እንደዚሁም እስከ ደርግም ስመልክቶት እዛተ ላይ ተቀብጠዋል። እንደገናም በድህረ ወረራና እንደዚሁም ቀደም ሲል ባሉት ጊዜያቶች ሁሉ የተሰናሰሉ ናቸው። ወደ ነገስታቱ እንዲሄድ ና የአፄ ቴዎድሮስ አፄ ዮሐንስ ና ምኒልክ እንዲሁም ሀይለ ስላሴ አገዛዝ ዘመናት በወሎ ወይም መደሴ ላይ በተለይ በፖለቲካው ና በምጣኔ ሀብቱ ላይ ምን ያስገኟቸው በጎ አስተዋጽኦዎች እንደዚሁም ደግሞ ያሳደሯቸው አሉታዊ ተጽዕኖች አሉ። ከንጉስ ሚካኤል አስተዳደር ሁሉንም የሚነካ ምናልባት የአጼ ቴዎድሮስን ዘመን የሚነካ ነው ብሎ መናገር በድፍረት ባይቻልም የአጼ ዮሐንስ ጋር ሚሊ ጋር በደንብ አድርገው ሰውየው ኃይለኛ የፖለቲካ እንትን ነበራቸው። ኦፖርቹኒዝም ልትለው ትችላለህ ወይም ደግሞ ከጊዜው ጋር አብሮ መሄድ ሊባል ይችላል። በዘመኑ አነጋገር ከሁለቱም ጋር ጥሩ ስምምነት የፈጠሩ ወዳጅነታቸውን እያጠናከሩ የሄዱ ሰው ነበሩ። አንዳንድ ጊዜ ግዛታቸውን ማጣትም ደረጃ ላይ የደረሱበት ጊዜ ነበር። ሌላ ጊዜ ግዛታቸውን ደግሞ ሙሉ ግዛታቸውን ደግሞ ወሎ እንዲያገኙ የተደረጉበት ጊዜ ነበር። ይሄ እንግዲህ በአፄ ዮሐንስና በንጉሥ ምኒልክ መካከል የነበረው ግንኙነት ወሳኝ ስለነበር እሱኑ ተከትሎ የሚሄድ ስለነበረ እሳቸውም ሪትም ከዛ ጋር የተያያዘ ነበር። ይህን ካልኩኝ አፄ ዮሐንስ በወሎ ላይ ብዙም አዲስ ነገር የሰሩት ነገር የለም። እንደውም በጣም ብዙ ሰዎች ሰፈር ያደረጉበት ዘመን ነው። የሃይማኖት ነፃነት አልነበረም። ያን የሃይማኖት ነፃነት ላለመስጠት ሲሉ ብዙ ሰዎችን ጎድተዋል፣ ብዙ አካል አጉድለዋል፣ ብዙ ሰዎች እንዲሰደዱ ምክንያት ሆነዋል። እንደው ምናልባትም እስከ ሱዳን ድረስ የሄደው እና ሱዳን ማህዴዎች ጋር አብረው ተመልሰው መጥተው የመተማን ድል ያስገኙት ግማሹ ወሎ ስደተኛ ነው ይባላል። የሙስሊም ስደተኛ ነው፣ ሙጃሂዶች ይባላሉ። እነሱ የፈጠሩት ነው ይባላል ስለዚህ እንደዚህ አይነት ታሪክ ጥለው አልፈዋል። ወሎ ላይ ይህንንም ሰሩ ስሩ የምንለው ነገር ብዙም የለም። ምናልባት እሳቸው ንጉሰ ነገስትነትና ወደ ክርስትና በተመለሱት ንጉስ ኪያል መካከል በተፈጠረ አዲስ ግንኙነት፣ ንጉስ ኪያል ወደ ክርስትና መቀየራቸው በአካባቢው ብዙ ቤተክርስቲያኖች እንዲሰሩ ምክንያት ሆነዋል። ብዙ ደብሮች እንዲቋቋሙ ምክንያት ከዚህ በላይ ብዙ መናገር የምንችለው ነገር ያለ አይመስለኝም። ከዛ በኋላ ግን የተከተሉት ሚኒት ጋር የነበራቸው ግንኙነት ያው አማችነት ሊያደርስ የሚችል የልጅ ልጃቸው ንጉሰ ነገስት እስኪሆን ሊያመጣ የሚችል በጣም ኮርዲያል የሆነ በጣም ሰላማዊ የሆነ ግንኙነት ፈጥረው እንደነበረ ይህንን መናገሩ በቂ ይመስለኛል። እሳቸው የነበራቸው ከሁለቱ ንጉሰ ነገስት ጋር አጼ ቴዎድሮስ ጋር በርቀት ካልቆደ በቀር እና እድሜያቸውም የሚፈቅድ አልመሰለኝ። አጼ ቴዎድሮስ ዘመን የነበሩት እንደውም ወርቄትና ራይት የሚባሉ የኦሮሞ መለባቶች ነበሩ። በዚህ በወረሄመኖ እና በንትን የነበሩት እነሱ ለዳግማ ጤንነት እስር ማለት በእስር መቅደላ በቆይበት ጊዜ እንዲጠፉ የመሳሰሉትን እንዲያደርጉ በጠረ ቴድሮስ ዘመቻነታቸው ይታወቃል። አንዱ አንዱም የመስተያየት ልጅ የሚባለው አንዱ እስረኛ ስለነበር በዙ የተነሳ ቴድሮስ ገሎባቸዋል። አፄ ዮሐንስ በኋላ ግን ያሉትም ሁኔታዎች የምንረዳበት ነገር አለ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።